ሁለት በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ መጋቢት 28 2013 ዓ ም ዝግጅታችን ጀመረ። የኢትዮጵያ ሰብአዊ መብቶች ኮሚሽን በሶማሌ ክልል የእስረኞችን አያያዝ በተመለከተ ብዙ ማሻሻያዎች የሚያስፈልጋቸው ጉዳዮችና ቦታዎች መኖራቸውን አስታወቀ። በሆሮ ጉድሩና ምስራቅ ወለጋ ዞኖች ሁለት ወረዳዎች ውስጥ ታጣቂዎች ትላንትናና ከትላንት በስቲያ ጥቃት አድርሰው ሲቪሎችን መግደላቸው ተገለጸ። የፌዴራል ጠቅላይ አቃቤ ሕግ በእነ ጀዋር መሐመድ የክስ መዝገብ ምስክሮቹን በዝግ ችሎት ለማሰማት ያቀረበውን ጥያቄ ፍርድ ቤት ውድቅ አደረገው። እነዚህንና ሌሎች ለዕለቱ የተሰናዱ ዝግጅቶችን ከዜናው በኋላ ታዳምጣላችሁ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ ዓርብ በአህዱ ራዲዮ ሶስት ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ስትልኝ እንደምናመሻቸው አድማጮች ዜናዎቹን የማሰማችሁ ቆንጅ ይታየ ነኝ። በኢትዮጵያ በትናንትና ዕለት በ24 ሰዓት ጊዜ ውስጥ በኮቪድ-19 ሳቢያ የ37 ሰዎች ህይወት ማለፉን ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት ድረገጽ ያገኘ ነው መረጃ አመልክቷል። ወረርሽኙ ከገባ ወዲህ ከፍተኛው ቁጥር መሆኑንም ጨምሮ ገልጿል። በዚሁ የ24 ሰዓት ጊዜ ውስጥ በሀገሪቱ 9038 ሰዎች የኮሮና ቫይረስ ምርመራ ተደርጎላቸው 2138ቱ ላይ ቫይረሱ እንደተገኘ ዕለታዊ መረጃው ጨምሮ አስረድቷል። በኮቪድ-19 ምክንያት ሕይወታቸው ያለፈው ሰዎች ቁጥር በጠቅላላው ከ ሶስት ሺህ ማለፉንም ነው ያመለከተው። በኢትዮጵያ የወረርሽኙ መዛመት በየጊዜው እየጨመረ መምጣቱን አጥብቀው እያሳሰቡ ያሉት የጤና ባለስልጣናት ሕዝቡ አስፈላጊውን ቫይረሱን መከላከያ እርምጃ ሳይዘናጋ እንዲወስድ እየተማጸኑ ናቸው። ኤርትራ በኮቪድ-19 ምክንያት ከአንድ ዓመት በፊት አቋርጣው የነበረው አህጉራዊ በረራ በመጪው ሚያዝያ አጋማሽ እንደሚጀመር የትራንስፖርትና መገናኛ ሚኒስቴሩ ትናንት አስታውቋል። ብርሃነ በረራ ከአስመራ ተጨማሪ አለው። ይህ ለሙከራ መሆኑ የተገለጸው የአየር በረራ በሳምንት አንዴ ዱባይ አስመራ፣ እንዲሁም አዲስ አበባ አስመራ የሚደረግ ሲሆን በየጊዜው እየተገመገመ አስፈላጊ እርምጃዎች እንደሚወሰዱም የትራንስፖርትና መገናኛ ሚኒስቴር ገልጸዋል። በመመሪያው መሰረት የአየር መንገዶችና ተጓዦች በጤና ሚኒስቴር የወጡና ሌሎች መመሪያዎችን እንዲያከብሩና ከፍተኛ ጥንቃቄ እንዲያደርጉ የሚያስገድድ ነው። በመመሪያው መሰረት የአየር መንገዶቹ በሰባ ሁለት ሰዓታት ውስጥ የተደረጉ የኮቪድ-19 የምርመራ ማረጋገጫ ሰነዶችን ወይ ፒአርሲ ቴስት የያዙ ተጓዦችን ብቻ እንዲጭኑና ማረጋገጫ ሰነዱም ከተፈቀደለት ህጋዊ ተቋም የተሰጠ መሆኑን የማረጋገጥ ኃላፊነት እንዳለባቸው አመልክቷል። ከውጭ አገር ወደ ኤርትራ የሚመጡ ተጓዦች ከመነሳታቸው ሰባ ሁለት ሰዓታት በፊት ከተፈቀደለት ህጋዊ ተቋም የኮቪድ-19 ምርመራ ማረጋገጫ ሰነድ መያዝ እንዳለባቸው ያስታወቀው የሚኒስቴር ጽህፈት ቤቱ ተጓዦች አስመራ ዓለም አቀፍ ማረፊያ ሲደርሱ አስቸኳይ ወይ ፈጣን ምርመራ ራፒድ አንቲጂን ቴስት ካደረጉ በኋላ ለሰባት ቀናት በሆቴል ውስጥ እንዲቆዩ እንደሚገደዱ አስታውቋል። ከኤርትራ ወደ ውጭ ሀገር የሚጓዙ መንገደኞችም ከመነሳታቸው በፊት የኮቪድ-19 ምርመራ ማረጋገጫ ሰነድ ማቅረብ እንዳለባቸው ያመለከተው የኤርትራ ትራንስፖርትና መገናኛ ሚኒስቴር ተጓዦች ሙሉ ወጫቸውን ራሳቸው እንደሚሸፍኑና ጉዞውም በኤርትራ የኢሚግሬሽን ሕግ መሰረት ተፈጻሚ እንደሚሆን አስታውቋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። ብርሃነ በርህን፣ ለዘገባው አመሰግናለሁ። ኬንያ ውስጥ የአንበጣ መንጋ ወረራ አርሶ አደሮች ላይ ከባድ ችግር እየፈጠረ መሆኑ ተገልጿል። ሰብላቸውን እያወደመ የምግብ እጥረትም እያደረሰባቸው ሲሆን፣ ገበሬው የእርሻ ስራው ላይ የሚሰማራበት ወቅት በመሆኑ የአንበጣ ማጥፊያ መድኃኒት ለመርጨት አዳጋች እንደሆነ ባለስልጣናቱ ተናግረዋል። በደቡባዊ ናይጄሪያ ከአንድ ሺህ ስምንት መቶ የሚበልጡ እስረኞች ከወህኒ ቤት ማምለጣቸው ተነገረ። በከባዱ የታጠቀ ቡድን በፈንጂና በሌላ መሳሪያ ወህኒ ቤቱን ካጠቃ በኋላ እስረኞቹ እንዳመለጡ ነው የወህኒ ቤቱ ኃላፊዎች የተናገሩት። በሞዛምቢክ የእስላማዊ መንግስት ብሎ ራሱን ከሚጠራው ቡድን ጋር ግንኙነት ያለው ታጣቂ ቡድን ተቆጣጥሯት የነበረችው የተፈጥሮ ነዳጅ እንቅስቃሴ መናኸሪያዋ ከተማ ፓልማ አስለቅቀናል ሲሉ የጦር ሰራዊቱ ቃል አቀባይ አስታወቁ። ፈረንሳይ ከሩዋንዳው የዘር ፍጅት ዘመን ተያያዥ ሰነዶቿን የያዘውን መዝገብ ለህዝብ ክፍት ልታደርግ ነው። በፕሬዝደንት ኢማኑዌል ማክሮን የተሰየመ ሪፖርት ዋናው አጠናቃሪ ፈረንሳይ ከሩዋንዳው የዘር ማጥፋት በፊትና ድርጊቱ ሲፈጸምም የነበራት ሚና እጅግ ከባዱ ውድቀቷ መሆኑን አምና መቀበል አለባት ብለዋል። የሪፖርቱ አጠናቃሪ ይህን የተናገሩት ፈረንሳይ ከሩዋንዳው የዘር ፍጅት ተያያዥ ሰነዶቿን የያዙትን መዝገቦች ለሕዝብ ክፍት ልታደርግ እየተሰናዳች ባለችበት በዚህ ወቅት ነው። ፕሬዚደንት ኢማኑዌል ማክሮን ሪፖርቱ እንዲዘጋጅና ሰነዶቹም ለሕዝብ ይፋ እንዲሆኑ ያደረጉት ውሳኔ ሀገራቸው በዘር ፍጅቱ የነበራትን ሚና ይበልጡን ሙሉ በሙሉ በመጋፈጥ ከሩዋንዳ ጋር ያላትን ግንኙነት ለማሻሻል የያዙት ጥረት አካል እንደሆነ ተነግሯል። ጉዳዩ ረጅም ጊዜ የወሰደ ቢሆንም በሁለቱ ሀገሮች መካከል እርቀ ሰላም ሊያመጣ ይችላል ተብሎ ታምኖበታል። በተጠናቀረው ሪፖርት መሰረት በወቅቱ የሩዋንዳ ፕሬዚደንት ሀቪናል ሀቢያሪ ማናን ይደግፉ የነበሩት የፈረንሳይ ባለስልጣናት የዘር ማጥፋቱን ዝግጅት እያዩ እንዳላዩ ሆነዋል ከሚል ድምዳሜ ደርሷል። ይሁን እንጂ ፈረንሳይ በዘር ማጥፋቱ አድራጎት በራሱ ሚና አልነበራትም ሲል ነጻ አድርጓታል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ እና ኢራን ዛሬ ማክሰኞ በተዘዋዋሪ ማለት፣ በሌሎች ወገኖች በኩል ቪየና ላይ ንግግር ሊጀምሩ መሆኑ ተገልጿል። ንግግሩ የኢራንን የኒውክሊየር መርሃ ግብር ለመገደብ የተደረሰው ዓለም አቀፍ ስምምነት እንዲያንሰራራ ለማድረግ የተያዘው ጥረት አካል ነው ተብሏል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ትናንት ለጋዜጠኞች በሰጡት ቃል የዩናይትድ ስቴትስ የኢራን ጉዳይ ልዩ ልዑክ ሮበርት ማሊ የሚመሩት የልዑካን ቡድን ወደ ቪየናው ንግግር እንደሚጓዝ ነው የገለጹት። በዚያ ብሪታንያ፣ ፈረንሳይ፣ ቻይና፣ ጀርመንና ሩሲያ በዓለም አቀፉ የኢራን ኒውክሊየር ጉዳይ ስምምነቱን ለማንቀሳቀስ እየተነጋገሩ ናቸው። ሌሎቹ አራቱ የዓለም ሀያላን ዩናይትድ ስቴትስ ወደ ስምምነቱ ተመልሳ እንድትቀላቀልና ኢራንም ውሉም ሙሉ በሙሉ እንድታከብር ለማድረግ ጥረት እያደረጉ ናቸው። ውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ እንዳስረዱት ኢራን እና የተቀሩት የስምምነቱ ፈራሚዎች በቡድን በቡድን ሆነው እንዲነጋገሩ የአውሮፓ ህብረት እያመቻቸ ነው። የንግግሩ አጀንዳ ኢራን ዓለም አቀፉን ውል ለማክበር በኒውክሌየር መርሃ ግብረዋ ረገድ ማድረግ ያለባትንና በሌላ በኩል ደግሞ ዩናይትድ ስቴትስ እንደገና ዓለም አቀፉን ስምምነት ለመቀላቀል መውሰድ ያለባትን ማዕቀቦችን የመሰረዝ እርምጃ የሚመለከት ይሆናል ተብሏል። አያይዘውም ቃል አቀባዩ ኔድ ፕራይስ ኢራን የኒውክሌየር መርሃ ግብረዋን ይበልጡን ዘላቂነት በሚኖረውና ማረጋገጥ በሚቻል መንገድ የምትገድብ ከሆነ ዩናይትድ ስቴትስ ባጸፋው ከኒውክሌየር እንቅስቃሴዋ ጋር በተያያዘ የቀድሞ ፕሬዝደንት ዶናልድ ትራምፕ እንደገና ያጸኑባትን ማዕቀብ ማንሳቱን ታስብበታለች ብለዋል። በኮቪድ-19 ዓለም አቀፍ ዜና አዳዲስ ክትባቶች በስኬት እየወጡና ስራ ላይ እየዋሉ መሆናቸው በወረርሽኙ ላይ ድል ለመቀዳጀታችን ዋስትና አይሆንም ሲሉ ዓለም አቀፍ የሕዝብ ጤና ጥበቃ አዋቂዎች አስገነዘቡ። የላንሴት መጽሔት የኮቪድ-19 ኮሚሽን ግብረ ኃይል አባላት ኮንቨርሴሽን በሚባለው መጽሔት ላይ ባወጡ ጽሁፍ ይበልጡን ተላላፊ የሆኑትን የኮሮና ቫይረስ ዝርያዎች ለመቆጣጠር አለም ሩጫ ላይ መሆኗን ገልጸዋል። አያይዘውም እየተለዋወጠ ያለው የኮሮና ቫይረስ ዝርያ አሁን ያሉትን ክትባቶች እንዳይሰሩ ሊያደርግ ይችላል። እነዚህ ልውጥ ቫይረሶች ጨዋታውን ቀያይረውታል ሲሉ አክለዋል። የጤና ኤክስፐርቶቹ ግብረ ኃይል አያይዞ ሶስት አዳዲስ የኮሮና ቫይረስ ልውጥ ዝርያዎች አሳሳቢ እንደሆኑ ነው ያመለከተው። ወረርሽኙን ያባብሱታል የሚል ስጋት ከደቀኑት መካከል ብሪታንያና ደቡብ አፍሪቃ ላይ የተቀሰቀሱት፣ ከዚያም በኋላ ብራዚል ላይ ባለፈው ጥር የተከሰተው የቫይረሱ ዝርያ ይገኝበታል ነው ያሉት። የኮሮና ቫይረስ ስርጭትን ለመቆጣጠር በዓለም አቀፍ ደረጃ ጥብቅ ስልት ተቀርጾ መንቀሳቀስ እንደሚያስፈልግም አዋቂዎቹ አጥብቀው አሳስበዋል። ይህም የአፍና የአፍንጫ መሸፈኛ ጭንብል መጠቀም፣ አካላዊ ርቀትን መጠበቅ፣ ቤቶችና መሰል ዝግ ስፍራዎች እንዳይታፈኑ ወይም አየር እንዲገባ ማድረግ፣ የክትባት ዘመቻዎችን መቀጠልን እንደሚጨምር አብራርተዋል። የእስራኤል ፕሬዚደንት ሩቨን ሪቭሊን ጠቅላይ ሚኒስትር ቤንጃሚን ነታንያሁን አዲስ መንግስት ለመመስረት እንዲሞክሩ እንደመረጧቸው ተሰማ። ባለፈው እንደ አውሮፓውያን አቆጣጠር መጋቢት 23 በተካሄደውና በሁለት ዓመት ጊዜ ውስጥ ለአራተኛ ጊዜ በተከናወነው ምርጫ አብላጫ ድምፅ እያገኘም ሆነ ጥምር መንግስት ለማቋቋም የሚያበቃ ድምፅ ያገኘ አንድም ፓርቲ የለም። በመጨረሻም ሰሜን ኮሪያ ከኮሮና ቫይረስ ወረርሽኝ መዛመት ጋር በተያያዘ በመጪው የቶኪዮ ኦሊምፒክ አልሳተፍም ብላለች። ቀደም ሲል ለአንድ ዓመት ያህል እንዲራዘም በተደረገው የኦሊምፒክስ ውድድር ላለመሳተፍ በመወሰን ሰሜን ኮሪያ የመጀመሪያዋ ሀገር ናት። የአሜሪካ ድምጹ ቢልጋሎ ከሶል ያጠናቀረውን አጭር ዘገባ አሉላ ከበደ ያቀርበዋል። ሰሜን ኮሪያ የኮሮና ቫይረስ ወረርሽኝን ለመከላከል በዓለም ላይ ጥብቅ የሚባሉ አይነት የቁጥጥር እርምጃዎችን ነው የወሰደችው። ምናልባትም ከዚያ ከቀደመ ውሳኔዋ አንጻር ሲታይ በበጋው ወራት ሊካሄድ ወደ ታቀደው የቶኪዮ ኦሎምፒክ ልዑካኗን ላለመላክ መወሰኗን ማስታወቋ ብዙም አስገራሚ ላይሆን ይችላል። እርምጃው ተጫዋቾቹን ከወረርሽኙ ለመከላከል የተወሰደ ነው ሲል የአገሪቱ የስፖርት ሚኒስቴር አስታውቀዋል። ሰሜን ኮሪያ ላለፈው አንድ ዓመት ያህል ጊዜ ድንበሮቿን ሙሉ በሙሉ ማለት ይቻላል ዘግታ ነበር የቆየችው። በዚህም ቫይረሱ ወደ አገር እንዳይገባ ማድረግ ችያለሁ ትላለች። ይሁንና ባለሙያዎች ግን ያንን አስተሳሰብ እንደ እውነታ አይቀበሉትም። በሌላ በኩል ሰሜን ኮሪያ የኦሎምፒክ ውድድርን አስመልክታ የወሰደችው ይህ ውሳኔ እጅግ ኋላ ቀር አሊያም ሳይንሳዊ መሰረት የሌለው በሚል ትችት በሚቀርብበት አሰራሯ ልትቀጥል መወሰኗን ያመላከተ ተደርጎም ተወስደዋል። ፓርክ ወንጎን በሶል የኢውሃ ዩኒቨርሲቲ የሰሜን ኮሪያ ጉዳዮች ጥናት መምህር ናቸው። ካ እርምጃው የሚያሳየው ሰሜን ኮሪያ ስለ ኮቪድ አስራዘጠኝ ወረርሽኝ ያላትን ከፍተኛ ፍርሃት ነው። ይሁን እንጂ ውሳኔዋ የመጨረሻ ላይሆን ይችላል ሲሉ አጽንኦት ሰጥተው ያስረዱት ፕሮፌሰር ወንጎን ለስፖርት ዲፕሎማሲ ጥቂት ቦታ መተው አስፈላጊ መሆኑን ጠቁመዋል። ደቡብ ኮሪያ በበኩሏ የኦሎምፒክ ጨዋታዎቹ የተቋረጠውን የሁለቱ ኮሪያዎች ትብብር ለማነቃቃት እንደ አውሮፓውያን የዘመን አቆጣጠር በ2018 ሁለቱ ኮሪያዎች በጊዜው ለተካሄደው የክረምት ኦሎምፒክ አንድ የጋራ ቡድን የላኩበትን የመሰለ ውጥን። ሰሜን ኮሪያ የፊታችን ሐምሌ አጋማሽ ጥብቅ የሆኑ የኮቪድ መከላከያ እርምጃዎችን ባካተተ ስነ ስርዓት ሊካሄድ ከታቀደው የቶኪዮ ኦሎምፒክ በመውጣት ለሰዓቱ ያለን ዜና በዚሁ ያበቃል። ቻምችታይን ለዜናዎቹ እናመሰግናለን ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ርስ በ25 ሜትር ባንድ በ1240 ኪሎ ርስ በ31 ሜትር ባንድ በ9485 ኪሎ ርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ መጋቢት 28 2013 ዓ.ም ምሽት ፕሮግራም ነው ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ በአት ቪኦኤ የአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አቤት ስንለፍ የኢትዮጵያ ሰብአዊ መብት ኮሚሽን የሶማሌ ክልል በታራሚዎችና ተጠርጣሪዎች አያያዝ ላይ ጥሩ መሻሻሎች ያሳየ ቢሆንም አሁንም ሊስተካከሉ የሚገቡ ጉዳዮች አሉ ብሏል። የማረሚያ ቤቶችና ማቆያዎች መጨናነቅ እንዲሁም ታዳጊዎች ከአዋቂዎች ጋር መታሰራቸውን በዋና ክፍተትነት ጠቅሶታል መግለጫው። ይሁንና የአሁኑ አያያዝ ቀድሞ ጄል ኦጋዴን ተብሎ ይታወቅ ከነበረው የማረሚያ ቤት አያያዝ ጋር የሚነጻጸር አይደለም ብሏል። አዲስ ቸኮል ተጨማሪ ዘገባ አለው። የሶማሌ ክልል በተጠርጣሪዎችና ፍርደኞች አያያዝ ከፍተኛ መሻሻል ቢያሳይም አሁንም ሊስተካከሉ የሚገቡ ጉዳዮች እንዳሉ የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። ኮሚሽኑ መስተካከል አለባቸው ያላቸውን ነጥቦች በተመለከተ የኮሚሽኑ የጅጅጋ ቅርንጫፍ ጽህፈት ቤት አስተባባሪ አቶ አብዱልናስር በረከት ያስረዳሉ። በተጠርጣሪዎች አያያዝ ጉዳይ ላይ በተለይ ጅጅጋ ከተማ በተለምዶ ሀቫና የሚባለው የጅጅጋ ከተማ ካውንስል ፖሊስ መምሪያ በተጠርጣሪዎች አያያዝ በኢትዮጵያ ሕገ መንግስት ከተቀመጠው አንጻር ጉድለቶች አሉት። እሱ ምንድን ነው? ተጠርጣሪዎችን በብዛት አንድ ክፍል ውስጥ በማስቀመጥ ንጹህ ባልሆኑ ክፍሎች ውስጥ በማስቀመጥ እና ለጤና እክል በሚሰጡ ሁኔታ ተጠርጣሪዎችን በማስቀመጥ በተጨማሪ ደግሞ እዚሁ በሀቫና ወይም ደግሞ በድጋ ከተማ ካውንስል ፖሊስ መምሪያ ስር የሚገኘው ዜሮ አራት ቀበሌ አካባቢ የሚገኘው መምሪያ ስንደባዎች ለሚከሰሱ ተጠርጣሪዎች መረጃዎች ተሰጥቶናል እና መሻሻል እንዳለባቸው ለመግለጽ ነው። ከዛ በተጨማሪም ይሄ የጅጅጋ ከተማ ካውንስል ፖሊስ መምሪያ ሀቫና የሚባለው በተደጋጋሚ እንደሚዘጋ ፕሮሚስ ተገብቶልን ነበረ እና ያን ተሳቢ ሳይሆን ብዙ ስለቆየ ያ በአፋጣኝ መደረግ እንዳለበት ለማስገንዘብ ነው። ያው እንደ ሶማሌ ክልል ነው መግለጫው ያወጣችሁት እና ከጅጅጋዎች ሌሎች በክልሉ ያሉ ማረሚያ ቤቶችን አይታቸዋል። አሁን የነገርኩ የተጠርጣሪዎች የሚያዙበት ማቆያዎችን በሚመለከት ነው። ጅግጅጋ ከተማዎች ያሉትን ተጠርጣሪ ማቆያዎች አይተናል እና በጣም ጥሩ አያያዝ ነው ያላቸው። በፖሊሶችና በተጠርጣሪዎች መካከል ያለው ግንኙነትም በጣም ጥሩ ነው። ጅግጅጋ ከተማ ላይ ያለው ተጠርጣሪዎች አያያዝ ግን መስተካከል ያለባቸው ነገሮች አሉ። ተፈርዶባቸው በስር የሚቆዩ ማታራሚዎችን በተመለከተ ከፍተኛ የሆነ የእስር ቤት ጥበት ተከስቷል። ክልሉ ላይ በጣም ብዙ እስረኛ ኖሮ ሳይሆን የፋሲሊቲዎች አለመኖር የእስር ቤት ጥበት እንዲከተት አድርጓል። በተለይ ደግሞ በጎዴ ከተማ ላይ ያለው የማረሚያ ቤት በጣም የተጨናነቀ እንደሆነ እና ከዛም በተጨማሪ ከአስራ ስምንት ዓመት በታች የሆኑ ታራሚዎች ከአካለ መጠን ከደረሱ ከአዋቂዎች አንድ ላይ የሚሳሰሩበት ፋሲሊቲዎች ናቸው ያሉት እና ያ መስተካከል እንዳለበት ለአካለ መጠን ያልደረሱ ህፃናት ለልሳቸው መሳሰር እንዳለባቸው መግለጫ ወጣ ነው ማለት ነው። ከአስራ ስምንት ዓመት በታች ያሉ ሰፋሪዎችን እና ሰፋሪዎችን የድጅት አስተተማ ካውንስልንም የሚመለከት ነው ማለት ነው። አሁን ይህን እንትን ተመሳሳይ ክትትሎችን በሌሎች ክልሎች በሚገኙ ማረሚያ ቤቶች ታደርጋላችሁ? አዎ፣ የኢትዮጵያ ሰብአዊ መብት ኮሚሽን በሁሉም ክልሎች ቅርንጫፍ አለው። እየተዘዋወርን በየቦታው ክትትል እናደርጋለን። በየጊዜው መግለጫ እናወጣለን። መሻሻሎች አሉ በማረሚያ ቤቶች። በተለይ በማረሚያ ቤት ላይ ያለው ልዩነት በጣም በአገር ደረጃም በሚባል ሁኔታ በጣም ጥሩ ለውጥ አለ በማረሚያ ቤቶች ማለት ነው። ሶማሌ ክልል ላይ ማለት ነው። ሶማሌ ክልል ላይም ሌላም አካባቢ ላይ ያለን አሰትመንት በጣም መሻሻል እንዳለ ነው። እሺ ከዚህ በፊት አሁን ሶማሌ ክልል እንደሚታወቀው በርካታ ዓለም አቀፍ ሚዲያዎችም ሲዘግቡበት የነበረው በርካታ ዓለም አቀፍ የሰብዊ መብት ተቆርቋሪዎችም እንደዚህ መግለጫ ያወጡበት የነበረ ጄሎ ጋድን የሚባል ማረሚያ ቤት ነበረ። ከእንስሳት ጋር የሚታረሙበት የሚታሰሩበት ከአውሬዎች ጋር የሚታሰሩበት ድብደባ ይፈጸሙበት የነበረ ነው እና ከዛ አንጻር አሁን ምን ያህል ለውጥ አለው ብላችሁ ትገመግሙታላችሁ ክልሉን? በዚህ ሎጋዴን ጥር የነበረው በጣም ይወዳ ምንም የሚወዳደር ነገር የለም። አሁን በአሁን ሰዓት ተዘግቶ ነው ያለው። ከለውጡ በፊት በጣም ለመናገርም የማይመቹ የተለያዩ የቶርቸር ሜተዶች በመጠቀም ብዙ የሚሰቃይበት የነበረ እስር ቤት ነበረ እና ያ አሁን ተዘግቶ ከዛ ጋር የሚነፃፀር ነገር ምንም የለውም። አሁን ያለው ማለት ነው። አሁን ያወጣ ነው ከዛ ጋር ለማነፃፀር ሳይሆን ግን አሁንም ቢሆን መሻሻል ያለባቸው ነገሮች አሉ የሚለውን ለማስገንዘብ ነው። አሁ አቶ አብዱልናስር የተገኙ መሻሻሎች እንዲቀጥሉ፣ ሆኖም ቃል በተገባው መሰረት ጅጅጋ የሚገኘውና በተለምዶ ሀቫና የሚባሉ ማቆያ እንዲዘጋ፣ ህጻናት ከአዋቂዎች ተለይተው እንዲያዙ፣ በጅጅጋ ከተማ ያሉ የክልልና ይዞ ማቆያዎች ላይ ያሉ የተሻሻሉ አገልግሎቶች በጅጅጋ ከተማ ስር ባሉ ማቆያዎችም እንዲተገበሩ፣ እንዲሁም በጎዴ የሚገኙ ማረሚያ ቤት ጥበት መፍትሄ እንዲፈለግለት ጠይቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ድሬዳዋ። አዲስ ቸኮልን ለዘገባው እናመሰግናለን። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በሆሮ ጉድሩና ምስራቅ ወለጋ ዞኖች ሁለት ወረዳዎች ውስጥ ታጣቂዎች ከትላንት በስቲያ ጥቃት አድርሰው ሲቪሎችን መግደላቸው ተገለጸ። በጥቃቱ በአጠቃላይ አስራ ሁለት ሰዎች መገደላቸውንና ቁጥራቸው በውል ያልተገለጸ ሰዎች መቁሰላቸውን የዓይን እማኝ ነን ያሉ ሰዎች ተናግረዋል። የሆሮ ጉድሩ ወለጋ ዞን አስተዳዳሪ አቶ በቀ ለደቻሳ ደቻሳ በአቤ ደንጎሮ ውስጥ ኦነግ ሸኔ ሶስት ሲቪሎችንና ሶስት የሚሊሻ አባላትን ገድለዋል ብለዋል። በአጸፋውም ሁለት ታጣቂዎች ተገድለዋል ሲሉ አክለዋል። የምስራቅ ወለጋ ዞን አስተዳዳሪ ጉዳዩን አጣርቼ ምላሽ እሰጣለሁ ያሉ ቢሆንም ስልክ ባለማንሳታቸው ለጊዜው ሊሳካለት እንዳልቻለ ጠቅሶ ናኮር መልካ ተጨማሪ ዘገባ ልኳል። በሆሮ ጉድሮ ወለጋ አቤ ደንጎሮ ወረዳ መንደር ሀያ ተብሎ በሚጠራው ቀበሌ ውስጥ መጋቢት 25 2013 ዓ ም ከትናንት በስቲያ ንጋት ላይ ታጣቂዎች ባደረሱት ጥቃት ንጹሃን ዜጎችን መግደላቸውን የተናገሩት የአይን እማኝ እንደነበሩ ያመለከቱ አቶ አሊ ላቃቸው የተባሉ የአካባቢው ነዋሪ ናቸው። ኦነግ ሸኔ የተባለው የታጠቀ ቡድን ማንነትን መሰረት በማድረግ ያደረሰው ጥቃት ነው ይላሉ አቶ አሊ። ከሌሊቱ አስራ አንሳ ላይ ነው። እዛ የገብረ ውዳት ያ ማለት ነው። በዚያ የተጎዱት አምስት ናቸው፣ ስድስት እንደገና የቆሰሉት ደግሞ ወደ አራት ወደ አምስት ቆስለዋል። በስም የሚያውቋቸው አሉ? አንዱ ሁሴን ይባላል፣ አንዱ የሱፍ ይባላል። ሌሎችም ያላወቋቸውም እነዚህ አውቃቸዋለሁ። ሁለቱ በአንድ ጉር ያለ የተፈጠሩት የመቷቸው ወነ ጎሽ ናቸው ወነ ጎሽ ናቸው። ይሄንን እርስ እንዴት አረጋገጡ? ወራቢ ዘንገሮ ወረዳ የምትባለው በሙሉ በሙሉ ነው። ዛሬ ጫካ ውስጥራ ያሉት እነሱ የሞቱት አምስት ሞተዋል። ሰሉት ብዙ ናቸው። ለአካባቢው የመንግስት ጸጥታ አካል ያሳወቃችሁበት ሁኔታ ካለ ያው ከገማንንም ነገር አለንም ብናመለክት የምቆተ ነው ባይነት የለም። አማራን ለማጥፋት ነው እነሱ የተነሱ። ሌላው ለደህንነታቸው እንደሚሰጉ በመግለጽ ስማቸው እንዳይገለጽ የጠየቁ የዓይን እማኝነታቸውን ያስረዱ የአካባቢው ነዋሪ በበኩላቸው በምስራቅ ወለጋ ጉደያ ቢላ ወረዳ ብሎ የጀሬ ቀበሌ ውስጥ የኦነግ ሸኔ ታጣቂዎች ስድስት ሰዎችን ገለዋል ብለዋል። እሷ ሲታይ እንዴት ነው እንደዚያ ነው ያዝን። እኛን በቁም እኛን ለማስፋት አደም ስለሆነ ያዘንበት በጣም እየተረሸነ ነው። ስድስት ሰዎች ሙተዋል። አንድ ሴት ደግሞ አሁንም ማርከው ይውሰዷትን ብለው ይሄ ከየት እንዳደረሷትም እንጃ። አንድ ሴትም አሁንም ጠፍታናለች። ጉዳዩን አስመልክቶ ጥያቄ ያቀረብንላቸው የሆሮ ጉድሮ ወለጋ ዞን አስተዳዳሪ አቶ በቀለ ደቻሳ በበኩላቸው በአቤ ዶንጎሮ ውስጥ ጥቃት መፈጸሙን ጠቅሰው የጥቃቱ ፈጻሚዎችም የኦነግ ሸኔ አባላት ናቸው ብለዋል። በጥቃቱ ሶስት ሲቪሎች እና ሶስት የሚሊሻ አባላት መገደላቸውን የተናገሩት አቶ በቀለ የተገደሉትን ሲቪሎች ማንነት ከመግለጽ ተቆጥበዋል። የመንግስት ጸጥታ ኃይሎች በወሰዱት እርምጃ ሁለት ታጣቂዎች መገደላቸውንም ተናግረዋል ይቺ የኦነግ ሸኔ የሌብነት ስራ ነው የምትሰራው አቤ ዶንጎሮ ውስጥም በመንግስት ሚሊሻዎች ላይ ተኩስ ከፍታ ሶስት ሚሊሻዎችን ገላለች ሶስት ንጹሐን ዜጎችም እንዲሁ ሞተዋል ሚሊሻዎቻችንም በወሰዱት የአጸፋ ምላሽ ከታጣቂዎቹ መካከል ሁለቱ ተገለዋል አንዱ ደግሞ ተይዟል ብለዋል በዞን ውስጥ ሰሞኑን ጥቃት በመሰንዘር የማህበረሰቡን ኑሮ ስጋት ላይ የጣሉ ንጹሐንን ኢላማ ያደረጉ ከስልሳ በላይ ታጣቂዎች መገደላቸውን የተናገሩት አቶ በቀለ ከሰላሳ በላይ ታጣቂዎች ማርከናል ብለዋል። አስተዳዳሪው አክለውም ታጣቂዎቹ ጉዳት እያደረሱ ያሉት በአማራ ብሔር ተወላጆች ላይ ብቻ ሳይሆን በኦሮሞ ተወላጆችም ጭምር ላይ ነው ብለዋል። አብረው የሚኖሩ የተጋቡ፣ የተዋለዱ የኦሮሞና የአማራ ህዝብን ለማጣላት ኦነግሸኔ ፍላጎቷን፣ አላማዋን ለማሳካት ነው እንዲህ የምታደርገው። ከኦሮሞ ህዝብ መካከልም የኦሮሞ ሴት፣ የኦሮሞ ህዝብ የመንግስት ስራ ኃላፊዎች የሆኑትን ብዙ ሰዎችን ገለዋል። ባገኙበት ዕድልም በአማራ ተወላጆች ላይ ጥቃት ይሰነዝራሉ። እኛም ዝም ብለን ቁጭ አላልንም። ስልሳ ዘጠኝ የሚሆኑ የኦነግሸኔ አባላት እንገለናል። ከ30 በላይ የሚሆኑትን ማርከናል። የተለያዩ የጦር መሳሪያዎችንም ይዘናል። ለእነርሱ የሚሰሩ ህዋሶቻቸውንም እንዲሁ እየያዝን ነው ብለዋል። የመንግስት ጸጥታ ኃይሎች ከታጣቂዎች ጋር በመሆን ነው ጥቃት የሚሰነዝሩብን በማለት አንዳንድ የአይን ማኝነታቸውን የተናገሩ ሰዎች ለገለጹትም አቶ በቀለ ተከታዩን ምላሽ ሰጥተዋል። ሞቱማን በአሁ ሸኔ ካነጀቴት ከነንጎ ሳብር ወርመ ሸኔ ታያች ይህን መረጃ የሰጧችሁ ራሳቸው ሆነግ ሸኔዎች ናቸው። በዚህ ጉዳይ ላይ በአካል ተገኝታችሁ ያለውን ሁኔታ መንግስት ለህዝቡ ምን እየሰራ እንደሆነ ማየት ትችላላችሁ። የኦሮሞና አማራ ሚሊሻዎች ተቀናጅተው ነው የሚሰሩት። እነሱ የሚሉትን እኩይ ተግባርም መንግስት አይፈጽምም ብለዋል። በሌላ በኩል በምስራቅ ወለጋ ጉደያ ቢላ ውስጥ ከትናንት በስቲያ ደረሰ የተባለውን ጥቃት በተመለከተ በስልክ ምላሽ ለመስጠት ቃል ገብተው የነበሩ የዞኑ ፖሊስ አዛዥ ኮማንደር ታሪኩ ቆይተን ስንደውልላቸው መልሰን ልናገኛቸው አልቻልንም። በሌላ በኩል ግን ራሳቸውን የኦሮሞ ነጻነት ጦር ብለው የሚጠሩት መንግስት ኦነግ ሸኔ የሚላቸው ሸማቂዎች የምዕራብ ዞን ጦር መሪ ኩምሳ ድሪባ ባለፈው ሳምንት ከቪኦኤ ጋር ባደረጉት የስልክ ቃለ ምልልስ እኔ የምመራው የኦሮሞ ነጻነት ሰራዊት የገደለው አንድም ንጹሕ ሰው የለም። በህጋችን ንጹሐንን የሚገድል ይረሸናል። መወቃቀሱ ለሚያልቁ ንጹሐን የእግዚአብሔር ፍጡር መጫወቻ ቁማር መሆን የለበትም። እንደዚህ አይነት የንጹሐን ግድያ ኢትዮጵያ ውስጥ በዝቷልና ማጣራት ያለበት ገለልተኛ አካል ነው ማለታቸው ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ ኮርን፣ ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በሰሜን ሸዋ ዞን የአንጾኪያ ገምዛ ወረዳንና በኦሮሞ ብሔረሰብ አስተዳደር የአርጡማ ፉርሲን ወረዳ በሚያጎራብቱ አገረ ማርያም ማጮራ ቀበሌና ዲምቱ ጨቆርሶ ቀበሌ ላይ በተፈጠረ ግጭት በትንሹ ሁለት ሰዎች ሳይሞቱና አምስት የሚደርሱ ሳይቆስሉ እንዳልቀሩ ከስፍራዎቹ የደረሰን መረጃ ያመለክታል። ለግጭቱ ምክንያት አንዱ ሌላውን ጠያቂ እያደረገ ነው ይላል። የመስፍን አራጌ ተከታዩ ዘገባ። በአንጾኪያ ገምዛ ወረዳ የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ጌትነት ባህሩ እንዳስረዱት ትናንት ከቀኑ 11 ሰዓት ገደማ የተቀሰቀሰው ግጭት ለሰዎች ሞት፣ አካል ጉዳትና ለምርት ውድመት ምክንያት ሆኗል። ከቀበሌው ስፋት አንጻር የደረሰውን ጉዳት በዝርዝር ለማወቅ ጊዜ ይጠይቃል ብለዋል። ኃላፊው በአሁኑ ሰዓት በአካባቢዎቹ አንጻራዊ ሰላም ቢኖርም ከሁለቱም ወገን መፋጠጡ እንዳለ አልደበቁም። እስከ ዛሬም በሁለቱ አካባቢዎች አልፎ አልፎ ግጭት ቢኖርም ከቅርብ ጊዜያት ወዲህ የታጠቃ ኃይል መኖሩ ችግሩን አባብሶታል ባይ ናቸው። እስከዛሬ በነበሩ ግጭቶች አይነት አይደለም ግጭቱ አነሳስ ከዛሬ አሁን በሰብልም በዛው በከብትም የተለቀቀ እንደዚህ ዓይነት ግጭቶች ይኖራሉ። ይሄ ግን በደንብ የተደራጀ ኃይል የገባበት ነው። ምንም የምናራበተው ነገር ስለማይሆን ማለት ነው። ጥቃቱንም የሰነዘሩት ከአርጡማ ፎርሲ አካባቢ የመጡ ታጣቂዎች ናቸው ይላሉ። በአንጻሩ የአርጡማ ፎርሲ ወረዳ አስተዳዳሪ አህመድ ኢብራሂም ጥቃቱን የሰነዘሩትም ሆነ የጀመሩት ከሰሜን ሸዋ አካባቢ የመጡ ታጣቂዎች ናቸው ብለዋል። መገናኛ ብዙኃን በርቀት ሳይሆን በአካል በመገኘት እውነቱን ማረጋገጥ ይችላሉ ሲሉም አክለው አብራርተዋል። ሁናችሁ ገና ክልግል ስለማይሆንላችሁ ብቅ ብላችሁ ማጥናትም እውነታውን መገምገም ማየትም ስለምትችሉ ማጣራትና ከዛ በኋላ ለህዝብ ማሳወቅ ነው የሚሻለው። አስተዳዳሪው ግጭቱ በሽንኩርት መሰብሰብ ሰበብ የተነሳ ነው ቢባልም ተጨማሪ ምርመራ እንደሚያስፈልገው አስረድተዋል። የአገረ ማርያም ማጨራ ቀበሌ ሊቀመንበር ግርማ በለጠ በሚያስተዳድሩት ቀበሌ ውስጥ የሽንኩርት ምርት ያመረተ የዲም ቱጨ ቆርስ አርሶ አደር ያመረተውን ሽንኩርት ከሰበሰበ በኋላ ከአርጡማ ፎርሲ የመጡ ታጣቂዎች ተኩስ ከፍተዋል ነው የሚሉት። እኛ ምድር ላይ የእኛ ቀበሌ ኗሪ የሆነ እነሱ ጋር ገባር የሆነ ሽንኩርት የተከለ ሰው አለ። ፍቀዱልን እናውጣሉን እንዲያወጡ ፈቀድን። ድዳፍ ሰጠ። ያው ንብረቱን ቆርጠው ሽንኩርቱን ተወሰዱ። በኋላ ክስተቱን ከሰጡ በቃ ዘው አለው አርሶ አደር ላይ ሀብት የሚያግደው ሽንኩርት የሚያጠጣው ላይ ህዝቡ ላይ ያው ችግር ወጡ። እስካሁንም ሁለት ሰዎች ሲሞቱ ሁለት ሰዎች ቆስለው ወደ ሕክምና መላካቸውን ገልጸዋል። ስማቸውን ለመግለጽ ተስማምተው ኋላ እንዳይጠቀስ ያሳሰቡት የዲምቱ ጨቆርሶ ቀበሌ አመራር ግን በተሰነዘረብን ጥቃት ሽንኩርት ሲነቅሎ የነበሩ የዲምቱ ጨቆርሶ ሶስት ሰዎች የመቁሰል ጉዳት ደርሶባቸዋል ብለዋል። እኛ ሰላም ፈላጊ ነበርና አርሶ አደር ነን። በራሱ ቤተሰብ አሳዳጊ ነው። እነዚህ አርሶ አደሮች ሽንኩርታቸውንም በሰላም እንድቅ እንዲነቅሉ ጠዋትም ከነ ቀበሌ አመራሮች ጋር ተነጋግረን ነው በፌዴራል ፖሊስ ጋር ሄደን ተነጋግረን ነው ሄድ ነው ከነሱ ከነሱ አመራሮች ጋር አገናኝተውን በአስራ አንድ ሰዓት አካባቢ እነሱ ላይ ሄደው እርሻቸው ላይ ነው እነዚህ ሰዎች የቆሰሉት። ችግሩ የተፈጠረው ማጨራ ቀበሌ ላይ በመሆኑ ጥቃቱን የሰነዘሩት ካርጡማ ፎርሲ አካባቢ የመጡ ታጣቂዎች ናቸው ሲሉ አቶ ግርማ በበኩላቸው ይከሳሉ ያለው ብሎ ወሰኑን አጣርቶ እዛ ወሰን ላይ አልፎ የገባውን እርምጃ እስካልወሰደ ድረስ በአማራም ሆነ በኦሮሞ ብዙም ነገር ጣራት እና ማስወገድ አልተቻለም። ይህ በእንዲህ እንዳለ የአማራ ክልል ርዕሰ መስተዳድር አገኘሁ ተሻገርና የኦሮሚያ ክልላቻቸው ሽመልስ አብዲሳ በጋራ የሚመሩት የሁለቱ ክልሎች ከፍተኛ አመራሮች ውይይት እያደረጉ መሆኑ ታውቋል። በሁለቱ ክልሎች የሚፈጠሩ የጸጥታ ችግሮችን በጋራ ለመፍታት ያስችላል የተባለለት ውይይት የጸጥታ ችግሮችን ተከትሎ የሚደርሰውን የንፁሃን መፈናቀል በፍጥነት ማስቆም፣ የተፈናቀሉትን ወደ ቀያቸው መመለስና ማቋቋም፣ የግጭት ጠንሳሽና ተዋናዮች ላይ ተገቢውን እርምጃ መውሰድ፣ በክልሎች ውስጥ ዘላቂ ሰላም ማስፈን የሚሉትን በማንሳት እንደሚመክር ፋና ብሮድካስቲንግ ኮርፖሬት ዘግበዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ መስፍን አራጌን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። አቃቢ ሕግ በነ አቶ ጀዋር መሐመድ ላይ በዝግ ችሎት ላሰማ ያለውን የምስክር አሰማም ሂደት የፌዴራል ከፍተኛ ፍርድ ቤት ውድቅ አድርጎታል። ፀሐይ ዳምጠው ተጨማሪ ዘገባ አላት። አቃቤክ ባለፈው ቀጠሮ በምስክር ጥበቃ አዋጅ መሰረት ለደህንነታቸው ስባል ከመጋረጃ በስተጀርባና በዝግ ችሎት ምስክሮችን ላሰማ ስል አቤቱታ አቅርቦ ነበር። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የፀረ ሽብርና ህገ መንግስት ጉዳዮች ወንጀል ችሎት ጥያቄውን መርምሮ ውድቅ አድርጎታል ሲሉ ከተጠርጣሪዎቹ ጠበቆች መካከል አንዱ የሆኑት አቶ ከድር ቡሎ በፍርድ ቤቱ የነበረውን ሂደት ለአሜሪካ ድምጽ አብራርቷል። ጥያቄ ምንድን ነው? በአዋጅ ቁጥር ስድስት መቶ ዘጠና ዘጠኝ ሁለት ሺ ሶስት መሰረት አሁን ለሚያቀርባቸው አንድ መቶ አርባ ስድስት ምስክሮች ጥበቃ አድርግ ያለው ስለዚህ፣ ይሄ እንዲፈቀድ የሚል ጥያቄ አቅርቦ ነበር። እኛ እዚህ ላይ መቃወሚያዎችን አቅርበናል። የእኛ መቃወሚያ በሶስት መሰረቶች ላይ የተመሰረተ ነው። አንደኛው ኢትዮጵያ ከፈረመቻቸው የሰብአዊ መብት ድጋጆች አኳያ፣ ሁለተኛ የኤፍድሪ ህገ መንግስት ተከሳሾች የጠበቀው፣ ሶስተኛ ይህ አዋጅ አሁን የወጣ አዋጅ አላማ እና

ሊያሳምን የሚችል ምክንያት ስላላቀረበ ውድቅ አድርግ ያሉ ነው። በሌላ በኩል ተከሳሾቹ የምስክር ዝርዝር ይገለጽልን ብሎ ያቀረቡት አቤቱታን በተመለከተ ፍርድ ቤቱ የምስክር ዝርዝር ለምስክሮቹ ደህንነትና መብት ጥበቃ ሲባል የምስክሮቹ ማንነት አይገለጽም ሲል ጥያቄውን ውድቅ አድርጎታል ያሉት አቶ ከድር ሁሉም ተከሳሾች የጠየቁትን የዋስትና ጥያቄም ውድቅ ተደርጓል ሲሉ ተናግረዋል። ስለዚህ እነዚህ ሰዎች ስማቸው መገለጽ የለበትም፣ መገለጥም ካለባቸው በችሎቱ ላይ ነው የሚል ጥያቄን ያቀረበው። ሁለተኛው ተከሳሾችን የዋስትና መብት ጉዳይ ነው። የዋስትና መብት ያቀረበባቸው አንቀጽ የዋስትና መብት ስለማይፈቅድ የዋስትና መብት ሊፈቀድ አይገባም። ምክንያቱም በድርጊት ውስጥ አንድ ሰው ሞቷል የምን ክስ ስላለ ይህ ባለበት ሁኔታ የወንጀለኛ መቅጫ ሕግ ስነ ስርዓት ሕግ አንቀጽ ስድስት ስልሳ ሶስት በሚያጡ መሰረት የዋስትና አስ በምን አቅርበን የነበረው ዋስትና ወርቅ አድርጓል ወርቅ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስት ጉዳዮች ወንጀል ችሎት የአቃብቅም ምስክር ለመስማት ለማዝያ አምስት ሁለት ሺ አስራ ሶስት ዓመተ ምህረት ተለዋጭ ቀጠሮ ተሰጥቷል። አቶ ጀዋር መሐመድና በእርሳቸው መዝገብ ስር የተከሰሱ ተጠርጣሪዎች የአርቲስት ተጫሎ ሁንዴሳ ግድያ ተከትለው በኦሮሚያ ክልል በተለያዩ አካባቢዎች ለተከሰቱ ሁከትና ብጥብጥ እጃቸው አለበት በሚል ተጠርጥረው መታሰራቸው ይታወሳል። ለአሜሪካ ድምጽ ፀሐይ ዳምጦ ከአዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት የሚተላለፍላችሁን የማክሰኞ ምሽት ፕሮግራማችንን ነው። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። ታንዛኒያ ለኮቪድ-19 ወረርሽኝ ትኩረት አለመስጠቷ እንደሚያሳስባቸው እዚያ ለብዙ ዓመታት የኖሩ ትውልደ ኢትዮጵያውያን ገልጸዋል። የኮቪድ-19 ክትባት የሚኖሩበት ሀገር ውስጥ እንደሌለም አመልክተዋል። ለኢትዮጵያውያኑ ስጋት ምላሽ በታንዛኒያ የኢትዮጵያ ኤምባሲ መልስ ሰጥቷል። ዝርዝሩን ገልሞ ዳዊት ያስደምጠናል። በታንዛኒያ ነዋሪ የሆኑ ኢትዮጵያውያን ስለ ኮሮና ቫይረስ ወረርሽኝ በግልጽ እንደማይነገር ይገልጻሉ። ታንዛኒያ ውስጥ ከሃያ ዓመት በላይ የኖሩ አንድ ስማቸው እንዳይጠቀስ የጠየቁ ትውልድ ኢትዮጵያዊ ስለ ሁኔታው እንዲህ ይላሉ። እንግዲህ በሽታው መጀመሪያ እንደታወቀ ያው የሁሉም ሀገሮች ታንዛኒያ ክልከላዎችና በየሁኔታው ተፈጥረው ሁሉም በየራሱ የማድረግ ቴንደንሲ ነበረው። በኋላ ያው የመንግስት አቋም ሆኖ ታንዛኒያ ውስጥ ኮሮና ስጋት እንዳልሆነ ትን በመደረጉ ፍሪ ሆነን በቃ ኖርማል ህይወታችንን መኖር ተያይዘን ነበረ። እርግጥ ነው። ከዛ ግን ብዙዎቹ ዎች እዚህ የሚኖሩ ውጭ ሀገር ዜጎች ግንኙነታቸውን በጣም አጥበበውት ከሞላ ጎደል ግን ላይፍ ኦልሞስት የቀጠለ መጥቶ ነበር አንቲል አሁን እስከ ቅርብ ጊዜ ድረስ ምንድን ነው ግን ዋናው በመንግስት ደረጃ የሚ ደረቅ ነገር የምናየው ነገር የለም። ኮሮና ቢናያል ስሜቶች አሉ። ብዙ ሰዎች አሁን በቅርቡ ጊዜ በጣም ብዙ ሰዎች እየታመሙ እየሞቱ እንደሆነ እንሰማለን። የምናቃቸውም የማናቃቸውም ሰዎች እንደሞቱ ይነገራል። ግን ያው በኮሮና ሞቱ ተብሎ አይባልም። እኚሁ በታንዛኒያ ነዋሪ የሆኑ ኢትዮጵያዊ አንድ ለበሽታው መጋለጡን የጠረጠረ ኢትዮጵያዊ ሐኪሞችን ብጠይቅም የኮቪድ-19 ምርመራ መከልከሉን ገልጸው እስካሁን ግን በኮቪድ-19 ምክንያት የሞተ ኢትዮጵያዊ እንደሌለ ተናግረዋል። ሌላው ለተጓዦች ስለሚሰጠው ከኮቪድ-19 ነጻ የመሆን ማረጋገጫ ለቪዮ የተናገሩ ኢትዮጵያውያን ከታንዛኒያ ወደ ሌላ ሀገር ሲጓዙ የኮቪድ-19 ምርመራ ተደርጎላቸው የማረጋገጫ ወረቀት እንደሚሰጣቸው ገልጸዋል። በታንዛኒያ የሚኖሩ ኢትዮጵያውያን ያነሱት ሌላ ችግር በታንዛኒያ የኢትዮጵያውያን ማህበረሰብ አለመመስረት ነው። ጥቂት በመሆናችን ራሱ አንዱ ተግዳሮት ነው። ማህበር ጠንካራ ማህበር መሃል ለማቋቋም መቻት ግን በተለያዩ ሁኔታዎች፣ በተለይ አሁን ኤምባሲ ከተከፈተ በኋላ ፊዚካሊም ባይሆን እየተገናኘን ሀሳብ የምንቀያየር ማህበር አለን። ማህበራችን ግን እስከ ረጅም ጊዜ ሬጅስትሬሽን ማግኘት አልቻለም። በተለያየ ቢሮክራሲ ጉዳዮች ኢንፎርማል እየንቀሳቀ በታንዛኒያ የኢትዮጵያ ባለሙሉ ስልጣን አምባሳደር ዩናስ ዮሴፍ ታንዛኒያ በነዋሪነት ያሉ ኢትዮጵያውያን ቁጥራቸው ትንሽ መሆኑን ገልጸዋል። ብዙዎች ከዓለም አቀፍ ድርጅቶች ጋር ለስራ የሚመጡ እንደሆኑ ተናግረው ሌሎች ግን በሕገወጥ የሰዎች ዝውውር ሀገሪቷን ለማቋረስ ሲሉ በፖሊስ ተይዘው በእስር ቤቶች የሚገኙ መሆናቸውን አመልክተዋል። በወረሽኙ ወቅት ፍልሰተኞችን ወደ አገር መመለሱ እንደቀጠለ ገልጸው የመም ላይ የሚገኙት እስኪያገግሙ ባሉበት እንዲቆዩ እየተደረገ መሆኑንም አምባሳደር ዮናስ ገልጸዋል። የታንዛኒያ መንግስት የኮቪድ-19 ወረሽኝ መኖሩን ከማይቀበሉ መንግስታት አንዱ ነው። አሁን በመላው ዓለም የኮቪድ-19 ክትባት እየተሰጠ ሲሆን በታንዛኒያ ውስጥ ስላለው የክትባት ሁኔታ አምባሳደሩ ተከታዩን ብለዋል። ክትባቱን በተመለከተ የእነሱ አቋም አላቸው። ፕሬዝዳንቱ ካረፉ በኋላ የፖሊሲ ለውጥ ይኖራል አይኖርም አይታወቅም። ነገር ግን አሁን ምንድን ነው የዲፕሎማሲ ኮሚኒቲ ጥያቄ አቅርቧል። አጠቃላይ ለታንዛኒያ መንግስት አንደኛ ትባቱ የምናገኝበት መንገድ የሚል ጥያቄ አቅርበዋል። የውጭ ጉዳይ የምንሰሩ ጥያቄውን ለሚመለከተው ክፍል አቀርባሉ። በዛ ነው እንግዲህ ተንጠልጥሎ ያለውና እንግዲህ ለእኛ ብቻ ለኢትዮጵያናዎች ብቻ የተለየ ውሳኔ ላይ ወስኑ ይችላሉ። ምክንያቱም አንደኛ ክትባቱን ለማስገባት መጀመሪያ ክትባቱ ራሱ አፕሩቫል ማግኘት አለበት። እዚህ ሀገር ውስጥ አፕሩቫል ከሌለ እኔ ክትባት ወደ ሀገር ቤት መጓዝ አይችልም ወደዚህ። ስለዚህ እዛ ላይ ግን እንግዲህ ከደብሌዎቹ ጋርም ምናልባት አሁን የተፈጠረው ቋም ለውጥ ካለ ልታይ ይችላልና ከዛ አንጻር የሌሎችንም እንግዲህ ሌሎች ሀገራት የሚከተሉትን መንገድም እያጠናን ከኛ ከዋና መስሪያ ቤት ጋር በመነጋገር ሁኔታዎችን ወደፊት የምናየው ነው የሚሆነው። የኢትዮጵያውያን ማህበረሰብ በታንዛኒያ መቋቋም መጓተትን በሚመለከት ኤምባሲው ከሚመለከታቸው የታንዛኒያ መንግሥት ባለስልጣናት ጋር እየመከረ መሆኑን አምባሳደር ዮናስ ገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ ሰላምትን እናመሰግናለን። ወደ ተከታዩ ዘገባ ንለፍ። ባለፈው አመት በፖሊስ ቁጥጥር ስር እንዳለ ህይወቱ ባለፈው ጥቁር አሜሪካዊው ጆርጅ ፍሎይድ ህልፈት በተከሰሱት የቀድሞ ፖሊስ መኮንን ዴሪክ ሺቨል ላይ ክስ የመሰረቱት አቃቢ ህጋያን የክሳቸውን ጭብጥና ክርክር ለችሎቱ ማሰማት ከጀመሩ ትላንት ሰኞ ሁለተኛ ሳምንት ተቆጥሯል። የቪኤ ዘጋቢ እሻ ሳራዬ ተከታዩን ዘገባ አጠናቅራለች። ደረጀ ደስታ ያቀርበዋል። የሚኒያፖሊሱ የፖሊሱ ዋና አዛዥ ትናንት ሰኞ ከህዝቡ ለተውጣጡ ዳኞች ወይም ጁሪዎች እንዳስታወቁት የቀድሞ የፖሊስ መኮንን ዴሪክ ሻቭን ጆርጅ ፍሎይድን በቁጥጥር ስር ሲያውሉ የፈጸሙት ነገር የፖሊስ መምሪያውን አያያዝ ደንብ እየተከተለ አይደለም በማለት ተናግረዋል። የፖሊስ አዛዡ ለመጀመሪያዎቹ ጥቂት ሰከንዶች ሟችን በቁጥጥር ስር ለማድረግ የተጠቀሙበት መንገድ አግባብነት ያለው ነው ካሉ በኋላ፣ ይሁን እንጂ ሚስተር ፍሎይድ ምንም ተቃውሞ ማሳየት ቀርቶ መንቀሳቀስ እንኳ ባቆሙ በት ሰዓት እንደዚያ ያለውን የኃይል መጠን መጠቀሙን መቀጠል በየትኛውም መንገድ ቢሆን መመሪያችንም ስልጠናችንም ከሁሉም በላይ ደግሞ የሥነ ምግባርና ሞራላችንም የሚፈቅደው ነገር አይደለም ብለዋል። ሻቭን የተከሰሱት በጆርጅ ፍሎይድ አንገት ላይ ጉልበታቸውን ከዘጠኝ ደቂቃዎች በላይ በመጫን ወይም በማነቅ ለፍሎይድ ሕይወት መጥፋት ምክንያት ሆነዋል ተብለው ነው። በትናንትና ውእለት ዳኞቹም ሲያደምጡ የዋሉት አንገትን ስለማነቅና ስለመታፈን ክርክር ነው። የሚኒሶታ ፖሊስ ዋና አዛዥ ሜዳሪያ አረዶንዶ እንዲህ ይላሉ። በፖሊስ አያያዝ የተጠቀሰው አንገትን የማነቅ ሁኔታ ጥንቃቄ በተሞላበት ከቀላል እስከ መካከለኛ ጫና ማድረግ ድረስ የሚሄድ ነው። አስራ ሰባተኛ ማስረጃ ሆኖ የቀረበውን የጆርጅ ፍሎይድን የፊት አገላለጽ ሁኔታ ስመለከት ግን የተደረገው በየትኛውን መንገድ ወይም ቅርጽ ከቀላል እስከ መካከለኛ ድረስ ያለውን ጫና ማድረግ የሚባለውን ሂደት አይመስልም። የሕክምና ባለሙያዎች የፍሎይድ ልብ ሆስፒታል ከመድረሱ በፊት የቆመ መሆኑን ተናግረዋል። እንደ ኤሮፓ አቆጣጠር ግንቦት 25 2020 በሆስፒታል አስቸኳይ ህሙማን መቀበያ ክፍል ፍሎይድን የተቀበሉት ዶክተር ለዳኞቹ እንደተናገሩት ፍሎይድን ለእልፈት ያበቃው የኦክሲጅን እጥረት ነው። ከሂምፐን ካውንቲ ሜዲካል ሴንተር በአቃቢ ህግ ፍሎይድ ህይወቱ ያለፈው በኦክሲጅን እጥረት ሳቢያ ልቡ ደም መርጨት በማቆሙ ነው ተብለው የተጠየቁት ዶክተር ብራድፎርድ እንዲህ ብለዋል በጣም ሊሆኑ ከሚችሉ ነገሮች መካከል አንዱ ነው ከሌሎች ይልቅ። በዚያ ሰዓት በነበረኝ መረጃ መሰረት የተሰማኝ ነገር ቢኖር ያ መሆኑ ነው። በኦክስጂን ወይም ትንፋሽ እጥረት ምክንያት የሚከሰትን ሞት የምትጠሩበት ሌላ መጠሪያ ያላችሁ? ተብለው በአቃቤ ሕጉ የተጠየቁት ዶክተር ብራድፎርድ አስፓ አክሲያ የሚለው ቃል የተለመደ አገላለጽ ነው በማለት መልሰዋል። የተከላካይ ጠበቆች ግን ፍሎይድ የሞተው ከዚህ ባልተገናኘ ሌላ የጤንነት ጉድለት እንዲሁም ከአደገኛ መድኃኒትና እጽ ጋር የተያያዘ መሆኑን ይገልጻሉ። ለዚህም ፈንታሊንና ሜታፈታማይን የተባሉ አደገኛ መድኃኒትና እጾች በፍሎይድ ሰውነት ውስጥ የነበሩ መሆኑን ይናገራሉ። የዴሪክ ሻቭን ጠበቃ ኤሪክ ኒልሰን ይህንኑ መሰረት በማድረግ በምስክርነት ለቀረቡት ዶክተር ብራድሮድ የመስቀለኛ ጥያቄዎችን አቅርበዋል። ስለዚህ ሃይፓክሲያ የሚባለው በደም ውስጥ በቂ ኦክስ ሊጅን እንዳይዘዋወር ሰውነት ስራውን በብቃት እንዳይሰራ የሚያደርጉ ምክንያቶች እንደ መታፈን ወይም አስፋይክሴሽን ተደርገው የሚወሰዱ በርካቶች አይደሉም? ሐኪሙ አዎ በማለት መለሱ። የተከላካዩ ጠበቃ አሁንም ሌላ ጥያቄ ያቀረቡ፣ ይህን በሰውነት ኦክሲጅን እንዳይኖር የሚያደርጉ የተለያዩ አደገኛ መድኃኒቶችና እጾችስ አሉ አይደለም? አሁንም ሐኪሙ አው አሉ ደግመው። ባለፈው ዓመት ህይወቱ ያለፈው ጆርጅ ፍሎይድ የፖሊሶችን ስልጠና ዓላማና ድርጊት የጥቁርም ህይወት ዋጋ አለው በሚል የተነሳውን ተቃውሞ በዓለም አቀፍ ደረጃ እንዲቀጣጠል ማድረጉ ይታወሳል። የዜናና የትንታኔው መጽሄት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሀሽታግ ቪኦኤ አማህሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ በአህዱ ራዲዮ 94 ነጥብ 3 ላይ እንገኛለን። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋሪው የስልክ መስመራችን 202 205 9942 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። 2022513505 በሚለው ስልክ ቁጥራችን ዋትሳፕ ብቻ ተጠቅማችሁ መልእክት አስቀምጡልን። የኢሜል አድራሻችን ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም ነው። አስተያየቶቻችሁን ላኩልን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዕለቱ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ ቀነብረ ንለፍ። ንግድና ምጣኔ ሀብት። በኦሮሚያ ክልል በሞጆ አካባቢ ይገነባል የተባለውንና በኢትዮጵያ ትልቁ የሚሆነውን የገዳ ልዩ የኢኮኖሚ ማዕከልን ወይም የልማት ኮሪደርን ጨምሮ በክልሉ ስላለው የኢኮኖሚ እድገትና መሰናክሎች በኦሮሚያ ብሔራዊ ክልላዊ መንግስት የእቅድና የኢኮኖሚ ልማት ኮሚሽን ኮሚሽነር ዶክተር ተሾመ አዱኛን አነጋግረናል። በሚኒሶታ ዩኒቨርሲቲ የኢኮኖሚክስ ፕሮፌሰር ዶክተር በዳሳ ታደሰ ደግሞ ይህን ሁሉ ለመስራት የሚያስችል የሰከነ መንግስት ያስፈልጋል፣ አገር በተስፋ አይገነባም ይላሉ። ለዛሬው የንግድና ምጣኔ ሀብት ፕሮግራማችን እንግዶቹን ያነጋገረው ደረጀ ደስታ የመጀመሪያውን ክፍል እንደሚከተለው ያቀርበዋል። የኦሮሚያ ብሔራዊ ክልላዊ መንግስት የእቅድና የኢኮኖሚ ልማት ኮሚሽን ኮሚሽነር ዶክተር ተሾመ አዱኛ ባለፉት ሁለት ዓመታት ውስጥ በኦሮሚያ በርካታ የኢኮኖሚ ለውጦች መመዝገባቸውን ይናገራሉ። ከ200 በላይ የውጭና የአገር ውስጥ ባለሙያዎች በጥናት የተሳተፉበትና በኦሮሚያ ክልል ሞጆ አቅራቢያ ይገነባል የተባለው የገዳ ልዩ ኢኮኖሚ ዞን የቴክኖሎጂ የንግድ፣ የፋይናንስና የቱሪዝም ማዕከል እንደሚሆን ዶክተር ተሾመ ገልጸዋል። ፕሮጀክቱንም ጽም ልዩ ባለስልጣን የተቋቋመለትና ጽሕፈት ቤት ተከፍቶለት ስራ መጀመሩንም ተናግረዋል። ባለፉት ሁለት ዓመታት ብዙ ለውጦችና በርካታ ስራዎች ተሰርተዋል የሚሉት ኮሚሽነሩ የክልሉ መንግስት የትምህርት ጥራትን ማሻሻሉን በመግለጽ ይጀምራሉ። በተለይ የትምህርት ጥራት ለማሻሻል እንደ አጋጣሚ ሮማ ውስጥ የመጀመሪያ ደረጃ የትምህርት አቅርቦቱ በቂ ነው፣ ግን በኋላ ሁለተኛ ላይ ስትራክቸራል ብሬክ አለበት። ደግሞ ብዙ ልጆች ይሄን አጋጣሚ አያገኙም እና አሁን አዲስ ፕሮጀክት በመቅረጥ ወደ መቶ የሚሆኑ የሁለተኛ ደረጃ ትምህርት ቤት ግንባታ፣ ወደ ሰባት የሚሆኑ የማደሪያ ትምህርት ቤቶችን ለመገንባት ከዛም ባለፈ ደግሞ ወደ አርባ የሚሆኑ ሞዴል የሆኑ የሀይ ስኩሎችን የመገንባት ስራው ተሰርተዋል ማለት ነው። ግብርናውን በሚመለከት በርካታ ለውጦች እየተካሄዱ መሆኑን የገለጹት ዶክተር ተሾመ ባለፉት ሁለት አመታት ውስጥ የነበረውን ከእስከዛሬዎቹ አመታት ከነበሩት ጋር አያይዘው ያስረዳሉ። በተለይም በርከት ያሉ የእርሻ ትራክተሮችን ለአርሶ አደሮች የማቅረቡ ሂደት ከእስከዛሬዎቹ የተለየ ስኬት መሆኑን ይገልጻሉ። አሁን ለምሳሌ የግብርናውን ብትመለከት፣ ግብርና በፊት ምርጥ ዘር ከማቅረብ ሌላ ምንም አይነት ስራ አይሰራም ነበር። ምርጥ ዘሩ ራሱ በጊዜና በወቅቱ አይደለም የሚቀርበው። ስለዚህ እዚህ ላይ ምን ለውጥ የተደረገ? ትራክተር ማቅረብ አዲስ ነገር ነው። ከለውጡ በኋላ ክልሉ በሀገርም ደረጃ የሚሆን በክልል ደረጃ ግብርና መለወጥ ወሳኝ ስለሆነ ይሄንን በሚለውጥ መንገድ ተሰርቷል። ስምንት መቶ ትራክተር ማምጣት ማለት ለገበሬው ማድረስ ማለት ከሁለት አመት ውስጥ ብቻ የሚሰራ Pero ለበፊቱ ቢሆን ኖሮ አንድ ማይታሰብ ነው። ዝም ብለን የግብርና ልማት እያልን ነበር በፊት ስናወራ የነበረው ይሄ የግብርና ልማት ከአፍ የዘለሉ ስራዎች አልነበሩም። በተለይ በኦሮሚያ ውስጥ ማለት ነው። ከተቋቋመ ሶስተኛ አመቱን የሞላው የኬኛ የግብርና መሳሪያዎች ማምረቻ ፋብሪካ ገጣጥሞ ከሚያቀርበው በተጨማሪ መንግስት ከውጭ ሀገር በግዢ የሚያመጣቸው ጋር በሚቀጥሉት አመታት ወደ አንድ ሺህ የሚደርሱ ትራክተሮችን ለማስመጣት በሂደት ላይ መሆኑንም ዶክተር ተሾመ ተናግረዋል። ገበሬዎቹ ትራክተሮ ዶክተሮቹን ከመንግስት የሚያገኙት ሰላሳ ከመቶ ቅድሚያ በመክፈል ሰባ ከመቶውን ደግሞ የብድር አገልግሎቱን በመጠቀም መሆኑንም ኮሚሽነሩ አመልክተዋል። እስከዛሬ ከነበረው የትራክተር አቅርቦት ጋር ሲያነጻጽሩት እንዲህ ይላሉ። እነዚህ ስምንት መቶ የሚሆኑት ባለፈው አመት የገቡ ናቸው። ካሁን ለሚቀጥሉት ዓመታት ደግሞ ከአንድ ሺህ በላይ ለማምጣት ኦልሬዲ ፕሮሰሶች ተጀምረዋል። ቁጥሮቹን ካየክ ይሄ ስምንት መቶዎቹ ኮምባይነር ሳይጨምር ነው። ኮምባይነሮችም አሉ የመጡ ስምንት መቶዎቹን አሁን በአንድ አመት ውስጥ ያመጣናቸው ባለፈው አመት ከነበረው ጋር ልታወዳድራቸውም ማትችላቸውን፣ በጣም ትልቅ ለውጥ ታየበት ነው። የህዝቡ ፍላጎት ደግሞ ብትመለከት ደግሞ በጣም የሚገርም ነው። ምክንያቱም ሰላሳ ፐርሰንት ነው ብድር፣ ሰላሳ ፐርሰንት ነው ሴቭ እንዲያርጉ ያደረግናቸው፣ ሌላውን በብድር ነው እንዲያገኙ ያደረግናቸው እና በቁጥር ራሱ ብትመለከት ሁለት ሺህ ማትሞላ ነች። እስካሁን እስከ ሰላሳ አመት ውስጥ የነበረው አሁን ግን በዚህ ውስጥ ስምንት መቶ አድርገናል። አሁንም ፕሮስ ላይ ያሉ አሉ። የሰላሳ አመቱም በሁለት በሶስት አመት ውስጥ የታየበት ለውጥ ነው ማለት ዶክተር ተሾመ እንደሚሉት ቀደም ሲል ትራክተሮቹን የማምረት ፕሮጀክት ለሜቴክ ተሰጥቶ የነበረ ሲሆን ምንም ተግባራዊ ሳይደረግ ሙሉ ለሙሉ መክሸፉን ገልጸዋል። ከዚያም ሌላ አንዳንድ ባለሀብቶች በግላቸው ገዝተው ከውጭ እንዲያመጡ የተደረገ ሙከራ ቢኖርም ከቀረጥ ነፃ ያልተደረገ በመሆኑ የገበሬውን ፍላጎት ያሟሉ አልነበሩም ብለዋል። ይህ ቀደም ሲል የነበረው መንግስት ይሰጠው የነበረውን ቅድሚያ ትኩረት ያመለክታል ይላሉ ዶክተር ተሾመ። አሁን ግን ችግሩን ለመፍታት መንግስት ከሚያደርጋቸው ጥረቶች በተጨማሪ ገበሬዎቹም በግላቸው እንዲሁም ወጣቶችም በማህበር ተደራጅተው ትራክተሮችን በብድር አቅርቦት የሚያገኙበት እድል እንዲመቻች መሆኑንም ገልጸዋል። ዶክተር ተሾመ የክልሉን የኢኮኖሚ እድገት ለማፋጠን ከረዱ ለውጦች መካከል በፌዴራልና በክልል ደረጃ ያሉ የገቢ አሰባሰብ እቅዶች እና የበጀት ቀመሮች ክልሉን እንዳይጎዱ በመቀየራቸው መሆኑንም ገልጸዋል። ክልሉ የኢኮኖሚ ነፃነት የሌለው መሆኑን ገልጸው በፊት የነበረው ሁኔታ ግን የሞግዚትነት ነበረ ብለዋል። የገቢ አሰባሰቡ ትክክል የክልሉን ፍላጎትና ጥቅም መሰረት ያደረገ አልነበርም። ለምሳሌ በክልል ደረጃ ያሉ ገቢዎች ክልሉ ሊሰበስባቸው የሚችላቸው በፌዴራል ተሰበሰቡ የነበረበት ሁኔታ ነው ያለው ከዛም ውጪ የፌዴራል ድጎማ አለ ቀመር የሚደረግበት ያ የቀመር ድጎማውን ብትመለከት ፕሪንስፕሎቹ ትክክል ሆነው ግን የፕሪንስፕሎቹን መ ሳ መለኪያዎች ቫሪያብል የሚባሉ ኢንዲኬተሮች አሉ። እነዛ ኢንዲኬተሮቹ ክልሉን የሚጎዱ ነበሩ። ስለዚህ እነዛ እንዲስተካከሉ ተደርጎ ክልሉ የሚገባውን የፌዴራል ግራንት በትክክል እንዲያገኝ የተደረገበት ነው ማለት ነው። ከዛ ባለፈ ከለውጥ በኋላ በክልሉ ደረጃ ካየት፣ እንደ አጋጣሚ በፌዴራል መንግስት የአዲስ አበባ ዙሪያ ነው የሚገኘው እና የተለያዩ የኢንቨስትመንት ስራዎች በሚሰሩበት ጊዜ ያ ኢንቨስትመንት ስራው ሰሩ አካባቢውን ያሉትን ማህበረሰብ ማዕከል ያደረጋ ነበረ። አንዳንዴ በጣም በሚገርም ሁኔታ ትራክተር እና ዶዘር ካለ ከሄደህ ዝም ብለህ የፈለከውን ነገር የምታረግበት ነው። ህዝቡን የማታወያይበት የእናቸዋን ሪሶርሱን ማህበረሰቡን መሰረት ያደረገ አጠቃቀም የሌበት በጣም ኢፍትሃዊ የሆኑ ተፈናቅለው በልማት ምክንያት የደረሱ የማይታወቁ ማህበረሰቦች ያሉበት ነበር እና አሁን ከለውጡ በኋላ እነሱ መልሶ የሚያዳጅ ከዚህ በኋላ የሚመጡ ልማቶች ደግሞ ህዝብን ማዕከል ያደረገ ልማት እንዲሆን ሰሩ ስራዎች እና ኮሚሽነሩ በኦሮሚያና በ ፌዴራሉ መንግስት እስከዛሬ የነበረው ግንኙነት የሞግዚትነት ነበር ይላሉ። አንዳንዴ አይዶን ቃሉን ምናልባት መጠቀም አስፈላጊ ከሆነ የሞግዚት መንግስት ነበር ማለት ይችላሉ። በፊት ከለውጡ በፊት የነበረው የኦሮሚያ አስተዳደር የህዝቡን ፍላጎት በትክክል የማይናገር፣ ከዛም ባለፈ ደግሞ የፌዴራሊዝም ስርዓቱ የመንግስትን ሶቨርኒቲ ያል ሪጂናል ስቴት በህግ የተሰጠው ህዝብን የማስተዳደር የተሰጡ አሳይመንቶች አሉት እና ያንን ፉል ኤክሰርሳይዝ የማያደርግበት የተለያየ ብላክ ሜል እየተደረገ ፍራስትሬት የሚደረግበት መንግስት ነበር እና አሁን ከዛ በኋላ ግን አሁን የምትመለከታቸው ለክልሉ የሚበጁ ነገሮች መንግስት የሚያስበውን ነገር ከፌዴራል መንግስት ጋር ተነጋግሮ፣ ከሚመለከታቸው አካላቶች ጋር ተነጋግሮ ለህዝቡ የሚሆኑ ነገሮችን በነጻ የሚሰራበት ወቅት ነው እና ከዛ ጋር በጣም የሚወዳደሩ አይደሉም። በብዙ በእያንዳንዱ ሴክተር በሁሉ ሴክተሮች መሰረታዊ ለውጥ የመጣበት ወቅት ነው ለማለት ይቻላል። በሚኒሶታ ዩኒቨርሲቲ የሚገኙት የኢኮኖሚክስ ፕሮፌሰር ዶክተር በዳሳ ታደሰ ደግሞ ይህን የተባለውን ነገር ሁሉ ለመስራት የሚያስችል የሰከነ መንግስት አለ ወይ በማለት ይጠይቃሉ። የተባለው የኢኮኖሚ ዞን በየትኛውም ክልል ውስጥ ቢቋቋም እንኳ ህብረተሰቡን የማያሳትፍ እንዲያውም የሚያፈናቅልና በመንግስት ባለቤትነትና ተጠቃሚነት ብቻ የሚሰራ ከሆነም ጥቅም የለውም ይላሉ። አድማጮቻችን፣ የኦሮሚያ ክልላዊ መንግስት የእቅድና የኢኮኖሚ ኮሚሽነር ዶክተር ተሾመ አዱኛ የሰጡን ቀሪ ማብራሪያ በዚህ አላበቃም። የዶክተር በዳሳ ታደሰን አስተያየት ጨምረን በሚቀጥለው ዝግጅታችን ይዘን የምንቀርብ መሆኑን እንገልጻለን። ለአሜሪካ ድምፅ ራዲዮ ድርጅት ስታነ ጤና ደረጀንና እንግዶቹን እናመሰግናለን። ተከታዩ ዝግጅት ትምህርት ነው። ሴቶች በበላይነት የሚመሩት ሾላ የመረጃ ቴክኖሎጂ ማሰልጠኛ ተቋም በአሜሪካ የሚኖሩ ከሁለት ሺህ በላይ ኢትዮጵያውያንን ከቀላል የኮምፒውተር ጽንሰ ሀሳብ ተነስተው አዳዲስ ቴክኖሎጂዎችን እንዲማሩ የሶፍትዌር መተግበሪያዎችን በመጠቀም በእውነተኛው ዓለም ያሉ ችግሮችን መፍታት እንዲችሉ አድርጓል። ከሁለት ዓመት በፊትም ኢትዮጵያ ውስጥ ቅርንጫፍ ከፍቶ በማስተርስ ፕሮግራም በሚሰጠው ትምህርት በርካቶችን ተጠቃሚ አድርጓል። ስመኝሽ የቆየ ተቋሙ በተለይ ወጣቶችን ከቴክኖሎጂ ጋር በማስተዋወቅ ና አሰልጥኖ ለቁም ነገር በማብቃት እያደረገ ስላለው አስተዋጽኦ ከድርጅቱ አመራር ና ከብዙ ግዙፍ የቴክኖሎጂ ተቋማት ጋር የሰራችውን ወጣት ሊሊ ሽታን ና በስልጠናው ተጠቃሚ የሆኑ ወጣቶችን አነጋግራ ተከታዩን ዘገባ አሰናርታለች። ተድላ ገብሩ የዛሬ አንድ አመት ተኩል ከሀገሩ ከመውጣቱ በፊት የኢንፎርሜሽን ቴክኖሎጂ ባለሙያና መምህር ነበር ወደ አሜሪካ ሲመጣ ታዲያ ከዚህ ሙያው ሳይርቅ መስራት የሚችልበትን መንገድ ማጥናት የጀመረው ቀደም ብሎ ነው እኔ ኦንላይን ነበር ያየሁት ሀገር ቤት እያለው ክስን ከመጣ በኋላ የተወሰኑ ጓደኞቼ ሪኮሜንድ አድርገውኝ እጄ ሾላዎችን ኮሚኒኬት አረኳቸው። ተድላ ስለ ሾላ ቴክኖሎጂ ማሰልጠኛ ተቋም አስቀድሞ ማወቁ በርካቶች ወደ አሜሪካ ከመጡ በኋላ ከሚገጥማቸው ግራ መጋባት እንዳዳነውና በአጭር ጊዜ ውስጥ በሙያው መስራት እንዲችል እንዳገዘውም ይገልጻል። ሾላዎችን ጆይን አደረግኳቸው። የተወሰኑ ስኪል ላይ አንዳንድ ስኪሎች ላይ ትሬኒንግ ወሰድኩ። ከዛ ጎን ደጎን እዛው እያስተማርኩ የወሰድኳቸውንም ስኪሎች ከራሴ የሚያሉኝን ጨምሬ እዛው ያስተማርኩና በሙያ ደግሞ ፕሮፌሽናል ኜ በሌላ ካምፓኒ ላይ ዳታ ቤዛ ሚኒስትሪ ዲቨሎፐር ኜ እየሰራሁ እገኛለሁ። የተድላን የአሜሪካን ሀገር ኑሮ ያቀለለለት ሾላ የቴክኖሎጂ ማሰልጠኛ ተቋም በአሜሪካን ሀገር ሜሪላንድ ክፍለ ግዛት በርካታ ኢትዮጵያውያን በሚኖሩበት ሲልቨር ስፕሪንግ አካባቢ ከተቋቋመ አስራ ሶስት ዓመታትን አስቆጥሯል። በእነዚህ ጊዜያት ወደ አሜሪካን ሀገር መጥተው ዝቅተኛ ገቢ ካላቸው ስራዎች ይልቅ ትምህርት ተምረው በሙያቸው መስራት የሚፈልጉ በርካታ ኢትዮጵያውያንን ሕይወት እንደቀየረ የድርጅቱ ስራ አስኪያጅ የሆነችው ሊሊ ሽታ ታስረዳለች። አሁን ኢትዮጵያ በጣም ሰክሴስፉል የምትዩ ባለሙያ የነበረ ሰው ብዙ የትምህርት ልምድ ያለው ሰው እዚህ ሀገር ሲመጣ መንገዱን የሚያሳየው ሰው ነው የሚጠፋው። ኢቭን እኛ ማስተር ተምረን ጨርሰን ስራ ለማግኘት እንዲህ በዚህ አርጉ እንዲሆኑ የሚልሽ ሰው፣ በቀላሉ በትክክል ጋይድ አድርጎ የሚያደርስሽ ሰው ታጫለሽ። ከኢትዮጵያ ደግሞ እነዚህ የምልሽ ባለሙያ የሆኑ ሰዎች መጥተው ሚኒመም ወይ ስራ ወይ ደግሞ ዝም ብሎ የሚያደክም ስራ ገብተው ስታካርገው ይቀራሉ። ሾላ መነሻ ዓላማው ወደ አሜሪካ የሚመጡ ሰዎች ህልማቸውን እንዲያሳኩ መርዳት ነው። የድርጅቱ መስራች የሆነው ዶክተር አስማማ ዋጥናፉ በዙሪያው ያሉ ብዙ ኢትዮጵያውያንን መረጃ በመስጠትና ድጋፍ በማድረግ ሲያግዝ ያዩ በርካታ ሰዎች ታዲያ እርዳታው በስፋት ለሌሎች እንዲደርስ ለምን ትምህርት ቤት አትከፍትም? በሚል ግፊት ስራ ጀመረ። ያው ሀይ ስኩል ጨርሰው ዲግሪ ያላቸው በሆኑ ቁጥር ለምሳሌ ዲግሪያቸው በአይቲ በቴክኖሎጂ ከሆነ ደግሞ እየቀለለሽ ይሄዳል፣ ኤፈርትሽ ይቀንስልሻል፣ ቶሎ ካቻፕ ታረጋለሽ፣ ቶሎ ሰክሰስፉል ትሆኛለሽ ነው። ካልሆነ ግን ማንም በጣም ጊዜ ፈጅብሽ ይሆናል እንጂ ሁሉም ለገሌ አይሆንም የምለው ነገር አይደለም። እኔ ሁሉም ሰክሰስፉል ከሆኑት ልጆች ኮመን ነገር የምታየው ምንድነው? ዴዲኬሽናቸው ተስፋ ባለመቁረጥ ሕይወታቸውን ለመቀየር በጣም ጽኖ የሆነ አቋም ካላቸውና ለፍተው ከሰሩ የሚወስድባቸው ጊዜ ይለያያል እንጂ ጋይድ አድርገን በምንወስደው መንገድ ሁሉም ሰው ሰክሰስፉል መሆን ይችላል። ሰው የምንሰጣቸው ትሬኒንጎች መካከል ምንም ኮምፒተር ሊስ ስለሌለው ሰው ኢሜል እንኳን መክፈት ለማይችል ቤዚክ ኮርስ የምንለው አለን በቃ ኮምፒዩተር ምንድን ነው ከሚለው ጀምረሽ እኔ መክፈት ዊንዶስ አጠቃቀም፣ ወርድ አጠቃቀም አለ። ከዛ ፋንዳሜንታል አይቲ ምንለው አለ። ኢንፎርሜሽን ቴክኖሎጂ ማለት ምን ማለት ነው የሚለውን ከሱ ጀምረ እንሰጣለን። ከዛ በኋላ ለስራ የሚሆኑ ዴታቤዝ አድሚኒስትሬሽን፣ ዴታ ቤዝ ዴቨሎፕመንት፣ ቢዝነስ ኢንቴሊጀንስ፣ ሶፍትዌር ቴስቲንግ አይነት አሉ። እነሱ ስራ ያዚዙ እነሱን ከወሰዱ በኋላ ደግሞ ስራ ቦታ ገብተው ደግሞ እየሰሩ አድቫንስ ማድረግ የሚፈልጉ ልጆች መጥተው የሚማሩ ሾላ ትምህርት ቤት ሆነው እንዲከፈት ከሀሳብ ጀምሮ ድጋፍ ያደርጉ ከነበሩ ሰዎች መካከል ደግሞ ከአስማማው ጋር በአየዋ ከተማ በሚገኘው ማሀረሽ ዩኒቨርሲቲ የኮምፒውተር ሳይንስ የተማረችው ና ዛሬ ድርጅቱን በኃላፊነት የምትመራው ሊሊ አንዷ ናት። ሊሊ በተለይ ሴቶች በስፋት በማይታዩበት የቴክኖሎጂ ዘርፍ ተምራ እንደ ማይክሮሶፍት ና ናሳ ከመሳሰሉ ትልልቅ የቴክኖሎጂ ድርጅቶች ጋር ከመስራቷ በተጫ በተጨማሪ ሌሎች ሴቶች በዘርፉ አድገው ትልቅ ደረጃ ሲደርሱ የማየትም ምኞት አላት። ነገር ግን በውስጡ ያለውን ፈተና በጽናት ማለፍም ይጠበቅባቸዋል ትላለች። ቴክኖሎጂ ላይ ያለች ሰው ስትሆኝ ፖለቲካን ማኔጅ ማድረጋች ሚሆን ይሆን? አደርስታለ ስራሽ ላይ ነው ልብሽ ያለው፣ እንጂ ማንን ላስደሰት እንዴት ብዬ ላውራ እንዴት ልልበስ የሚለው ነገር ፎከስሽ አይደለም እና በዛ ምክንያት የመጀመሪያ እስራኤል አወዝ በጣም በጣም ተጎድቼ ነበር እና በዛ መካከል በጣም ትንንሽ ነገሮች አፕን ያደርጋሉ። የዘር ጋር የተገናኘ ቋንቋውም ችግር ነበረ። ገና እንደመጣው ነው ካልቸሩን አንደርስታንድ አላረገው። የምናገረው ነገር በጣም ፖለቲክሊ ሮንግ ይሆናል። ለዛ ነው ለሊሊ ትልቁ ስኬት ሴቶች ፈተናውን አልፈው ትልቅ ቦታ ሲደርሱ ማየት የሆነው። በኮሮና ወረርሽኝ ምክንያት ብዙ ሰዎች ስራቸውን አጥተው በተቸገሩበት ሰዓት የሾላ ተማሪዎች ከቤታቸው ሆነው በሙያው መስራታቸው እንደሚያኮራትም ትናገራለች። በተለይ ኮሮና ቅርጥም ቅም ብሎ ሁሉ ነገር ሲዘጋ ብዙ ሰው ነው ስራ ያጣው። እኛ ከሾላ ከትምህርት ቤቱ ስር ቢዛ ካፌ ይባላል እዛ የምታስተናግድ የነበረች ልጅ ናት፣ እና ላይ እየመጣች ተምራ ጨርሳ ስራ ይዘ አሁን ከሶስት አመት በላይ ሰርታለች። እና እንደተዘጋ ቡላ ቤቴ ቁጭ ብዬ፣ አልጋይ ላይ ቁጭ ብዬ ሻይ እያፈላው ወደት እየጠጣ ስራ ንዱስ አላደርግ እንዴት ብዬ ነው ማመሰግናችሁ። ምን ሆን ነበረ በቃ ስራ አጥቼ ቁጭ ብዬ አንኢምፕሎይመንት ነበር የምጠብቀው በዚህ ሰዓት ምናምን ብላ በጣም ግሬትፉል ሆና አፕሬት አድርጋ ነገረችኝ። በዛ ሰዓት ብዙ የከፈለችው ሳክሪፋይስ አለ። ያንን ነገር አቺቭ ለማድረግ ማለት ነው። ትንሽ ትንሽ የምትከፍይው የስድስት ወር ወይ አመት ሳክሪፋይስ በጣም በብዙ መልኩ ነው ላይፈሽን የሚቀይረው። ተድላም በዚህ ይስማማል። እንደ ሾላ ያሉ የትምህርት ተቋማት በቋንቋቸው አስተምረው ለስራ በማብቃታቸው የእሱና የሌሎች በሺዎች የሚቆጠሩ ሰዎች ሕይወት እንደተቀየረ ይመሰክራል። ሾላም ሆኑ ሌሎች ኢትዮጵያን ማሰልጠኛ ትሬኒንግ ኢንስቲቱሽንስ እዚህ ላለው ኮሚኒቲ በራሳቸው ቋንቋ በቀላሉ ሊረዱ በሚችሉበት ፎርም እና ደግሞ ኬሪየር ሳፖርት የሚሉት አለ። ወደ ስራ እንዴት መግባት እንደሚችሉ የተለያዩ ትሬኒንጎችን በመስጠት ያግዛሉ። ስለዚህ በቀላሉ ተግባብተው ሰዎች በቀላሉ እንዴት ከስራው ጋር ሊገናኙ እንደሚችሉ ትሬኒንጎችን በመስጠት ያግዛሉ ብዬ አምናለሁ። በየትኛውም የስራ ዘርፍ ብቁና ተወዳዳሪ ሆኖ ለመገኘት ቢያንስ መሰረታዊ የኢንፎርሜሽን ቴክኖሎጂ እውቀት ግድ የሚልበት ዘመን ላይ እንገኛለን። በዓለም አቀፍ የስራ ገበያ ውስጥ ብቁ ሆኖ ለመገኘትና ከዛም አልፎ በቀላሉ ስራ ፈጣሪ ለመሆን ታዲያ እንደ ሾላ ያሉ በአጭር ጊዜ ስልጠና ብቁ የሚያደርጉ ተቋማት ትልቅ ሚና እየተጫወቱ ነው። ሾላ ከአሜሪካን ሀገር በተጨማሪም ኢትዮጵያ ውስጥ ቅርንጫፍ በመክፈት በማስተርስ ደረጃ የተለያዩ ስልጠናዎችንም እየሰጠ ይገኛል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ሰማኝሽንና እንግዶቿን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም አዘጋጅ ሰለሞን አባተ እና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም።